ባለፈው ሳምንት በተባበሩት መንግስታት የጾታ እኩልነትና የሴቶችን ብቃት ማጎልበት ላይ የሚሰራው ዩኤን ውመን አዘጋጅነት በመጪው ምርጫ ላይ የሴቶችን ተሳትፎ ለማጎልበት ለሁለት ቀናት የቆየ የውይይት መድረክ በካፒታል ሆቴል ተካሂዶ ነበር። በውይይቱ ላይ ስድስት ጥናቶች የቀረቡ ሲሆን የተለያዩ በጾታ ጉዳይ ላይ የሚሰሩ ባለድርሻ አካላትም ተሳትፎበታል። ፕሮግራሙን የከፈቱት የኢትዮጵያ ሰብአዊ መብት ኮሚሽን ዋና ኮሚሽነር ዶክተር ዳንኤል በቀለ በተለይም በማህበራዊ ሚዲያዎች ላይ ካሉ ጥቃቶችና ጥላቻዎች የተነሳ በመጪው ምርጫ ላይ ተሳትፈው ተሳትፎ ለመጨመር ከፍተኛ ትግል የሚጠይቅ ጉዞ መሆኑን አሳስበዋል። ነው በተለይ ቅርብ ጊዜ የማህበራዊ ሚዲያ አጠቃቀም ኢትዮጵያ ውስጥ የምታውቁት ስለሆነ እና በተሳሳቱ ፒክቸሮች፣ በተሳሳቱ ቪዲዮዎች በፌክ ቪዲዮስ ኤንድ ፒክቸርስ ብዙ ነገር ስለሚደረግ በሌሎች ሀገሮች ምርጫ አሁን በቅርብ በተካሄዱ ሌሎች ሀገሮች ምርጫዎች ላይ በተለይ ሴት ተመራጭ ካንዲዴቶች እንዴት ከልብሳቸው ከምናቸው ሳይቀር እየተመረጡ እንዴት አታክ እንደተደረጉና በዚህ የተነሳ አንዳንድ ሴቶች ራሳቸውን ከጨዋታው እንዳወጡ ስለተመለከትን ይህንን ነገር አስቀድመን ልናስብበት ይገባል ብዬ ነው የማስበው። ሆን ተብሎ የሚጠቀሙ እንደ ስትራቴጂ የሚጠቀሙበት ሰዎች አሉ፣ ሴቶችን ከፖለቲካ ተሳትፎ ለማራቅ ማለት ነው። በዕለቱ ጥናታዊ ጽሁፋቸውን ያቀረቡት እና በመቀሌ ዩኒቨርሲቲ የፍልስፍና መምህር የሆኑት ሙላቱ አሉ። ሴቶች በፖለቲካዊ ተሳትፎው ወደፊት ከማይመጡባቸው ምክንያቶች መካከል ሚዲያው ከማህበረሰቡ ወስዶ የሚደግመው አስተሳሰብና ከዚህ ቀደም በፖለቲካዊ ተሳትፎ ወደፊት የመጡ ሴቶች ያጋጠሟቸው አሉታዊ አቀባበሎችን ይጠቅሳሉ። ስነ ጾታ የምንለው ዘርፈ ብዙ የሆኑ ጥያቄዎች አሉ። እነዚህ ጥያቄዎችም ለመፍታት እዛ የውይይት መድረኩ ላይ በርካታ የሆኑ ጉዳዮች ተነስተዋል። ለክፍል ለማንሳት ያህል ሴቶች ወደ ፖለቲካ ዓለም ያላቸውን አቅም ይዘው ወይም አቅማቸውን ገንብተው ብቁ ሆነው ተወዳዳሪ ሆነው እንዲመጡ ምን መደረግ አለበት የሚለው ጉዳይ የተነሳ ነገር አለ። ማን ምንስ መስራት አለበት? ከብዙ ተሳታፊ የተነሳ ጥያቄ ነው። ርዕሱ የሚለው አሁን ባለው የፖለቲካ እንቅስቃሴ የሴቶች ሚና ምን ይመስላል? በሚኒስትሪ ሚዲያው ለምሳሌ በቴሌቪዥን የሆነ የሜይን ስትሪም ሚዲያ ምን ያህል እየተንቀሳቀሰ ምን ያህል እየተሳተፉ ነው? የምን እንደ መነሻ ሴቶች እየታዩ አይደለም፣ ሴቶች እየተሳተፉ አይደለም። ይህንን ኮንቬንሽናል መጠየቅ ስላልተቻለ ይህንን ዝምታው እስከ መቼ ነው? ዝም ካልነውስ ወዴት ሊያመራንች? ምን ምልከታ አለ? የመጣው በሚዲያ ኮንቴክስት ብናየው እንኳን የተነሱ ነገሮች አሉ። አንዱ የደህንነት ጉዳይ ነው። ስጋት አለባቸው የድህንነት ክልል የላቸውም እና ከላይፋቸው ከፕራይቬት ላይፋቸው ጋር አያይዘው መውጣት አይችሉም። የምን ነበረ እኔ ትኩረት አድርጌ የወሰድኩት ምንድን ነው የአመለካከት ችግር አለ። በጣም የሰረጠ እና ስር የሰደደ የአመለካከት ችግር ስላለ በሚዲያውም እየታየ ነው። ወንዶች ችግር በተፈጠረ ቁጥር ለሀገር ችግር መፍትሄ በሚፈለግበት እና ንግግር በሚደረግበት ሚዲያ ፎረም ላይ ወንድ ፓናሊስቶች ብቻ ቀርበው እንደ ብቸኛ ሰባ መንጪ መት ያምጪ ምናምን እንደዚህ ተደርገው እየተወሰደበት ያለበት የባህላችን ነጸብራቅ የሆነ ነገር ነው ያለው። የፖለቲካ ተሳታፊ ሆነው ወጥተው የተጋፈጡ በጣም ቁጥራቸው ትንሽ የሆኑ ሴቶችም የደረሰባቸው እሱንም እያዩ ሴቶች አይ ምን አገባኝ እዚህ ውስጥ እዚህ ጣጣ ምን አገባኝ ብለው ዲስካሬጅ የመሆንና ራሳቸውን ነገርም እሱም የእሱ የኢምፖዚሽኑ አካል ነው ብዬ ነው የለነበሩ። በአዲስ አበባ ዩኒቨርሲቲ የሰብአዊ መብት ማዕከል ድህረ ምረቃ እጩ የሆነችው ጽጌ ገብረ ሚካኤል ባደረገችው ጥናት መሰረት የሴቶችን ፖለቲካዊ ተሳትፎ ለመጨመር የኮታ ስርዓት አስፈላጊ መሆንና ሚዲያዎችን በዚህ ዙሪያ ትልቅ ሚና ሊጫወቱ እንደሚችሉ ትናገራለች። ያቀረብኩት ቦታ ከአጠቃላይ በኢትዮጵያ ያሉትን ህግ ማቀፎች፣ የፖሊሲ ቤቶች የፖለቲካ ፓርቲዎች ተሳትፎ እንዲኖራቸው ምን አይነት የህግ ማቀፍ አለን? አዋጆች አሉ። የምርጫ አዋጅ አለን። እነዚህ ህጎች የስርዓተ ፆታን ፍላጎት ይመልሳሉ ወይ? አሁን እኔ ይህን ጥናታዊ ጽሁፍ ሳደርግ ምንድን ነው ያየሁት? በአጠቃላይ የሌላ ሀገሮች ልምድ፣ አሁን ምሳሌ ሩዋንዳ እና ጋና ናቸው የወሰድኳቸው። ሩዋንዳ ከአለም አንደኛ ላይ ነች ያለች በሴቶች ፖለቲካ ተሳትፎ እያየሁ ነበር። እና የሩዋንዳ አሁን ለምሳሌ ኮታ ሲስተም አላቸው ሰላሳ ፐርሰንት ለሴቶች ብለ ህገ መንግስቱ ሳይቀር ያስቀምጣል። እነዚህ እነዚህ ጥሩ ግብአቶች ሊታረ ይችላሉ። በኢትዮጵያ ህገ መንግስቱ ራሱ ያው በአጋጣሚ ሆኖ የእኛ ፈይላ ድርጓን ወደ ፓርላማ አቀርቦ ነበር ባለፈው እንደ ፕሮፖዛል። እሱ አልተሳታም ማለት ፓርላማው ተቃውሞታል። ህጉ ላይ ነበር ዳስ ያደረግኩት ለፖለቲካል ፓርቲዎች ትሬኒንግ መሰጠት አለባቸው። ሲቪል ሶሳይቲዎችም ጀንደር ወደ ፖሊሲ ወደ ማኒፌስቶ ወደ ፕሮግራም እንዲገባ ግንዛቤ ለማስጨበጥ በኩል የራሳቸውን ሚና መጫወት እንዳለበት ሚዲያ፣ እንደዚሁም ሚዲያዎቻችን ፖለቲካ ፓርቲዎች ወደ ፕሮግራማቸው ሲያመጡ ሴቶችን እንዲያመጡ በማድረግ በኩል ሴቶች ማምጣት ብቻ ሳይሆን ፖሊሲዎቻቸው ከስርዓተ ጾታ አንጻር ምን አካቷል የሚል ጥያቄ እንዲጠየቁ በተመሳሳይም በባህር ዳር ዩኒቨርስቲ የሕግ መምህርት የሆነችውና በዕለቱም ጥናታዊ ጽሑፍ ያቀረበችው ኤደን ፍስሀም በጥናቷ መሰረት ሴቶችን ወደ አመራር ለማምጣት የኮታ ስርዓቱ አስፈላጊነት ወሳኝ መሆኑን ትናገራለች። በአዲሱ የምርጫ ሕግ የፓርላማ አባላት ተሳተፍ እንዴት ይታያል? በዋናነት ከዚህ በፊት በዚህ ዙሪያ ጥናት አካሂጄ ህጉ ላይ ክፍተት አለ፣ በሴቶች ኮታ ሊቀመጥ ይገባል የሚል መደምደሚያ ላይ ደርሼ ነበር። አለበለዚያ አሁን ያለውን የሴቶች ተሳትፎ ማስቀጠልም ይሁን ወደፊት የሴት ፓርላማ አባላትን ቁጥር መጨመር አዳጋች ነው የሚሆነው በሚል ማለት ነው ከዚህ በፊት የነበረውን ህግ ላሳሁንም የተሻሻለው አዲሱ የምርጫ የሚያስገድድ ነገር የለውም። ግን ምንድን ነው ያለው? አንድ ነገር ከዚህ በፊትም የነበረው የገንዘብ ድጋፍ ይደረግለታል ነው የሚለው እና ስለዚህ መጨመሩ ይቅርና ያለውን ቁጥር እንኳን ይዘን መቀጠል ማንችልበት ሁኔታ ይፈጠራል። የህግ ባለሙያ ኤደን አክለም ሴቶችን ወደ አመራር ማምጣት ዘርፈ ብዙ ጠቀሜታዎች ቢኖሩትም ከዛ በላይ ግን የሰብአዊ መብት ጥያቄ መሆኑን ታስረዳለች። መጀመሪያው ምንድነው? ሰብአዊ መብቷ ነው። እዚህ ወንዶች የሚሰሩትን ማንኛውንም ነገር ለመስራት መብቷ አላት። ችሎታውም መብቱም አላት ነው የመጀመሪያው። ሁለተኛ ደግሞ ሴቶችን በፓርላማ ወይም በፖለቲካ ውስጥ የምንፈልግበት ሌላ ምክንያት ምንድን ነው? ሴት በመሆና- ከወንዶች የተለየ የልምድና ማንነት አላቸው። ስለዚህ ከወንዶች በተለየና በተሻለ ሁኔታ የሴቶችን ችግር ይረዳሉ። ሶስተኛ፣ ሴቶች ግማሹ የአለም ክፍል ሴቶች ናቸው። ስለዚህ እያንዳንዱ ነገር ላይ ሰይንግ ሊኖራቸው ይገባል። ለምሳሌ በተለይ ፓርላማ ተሳትፏቸውን ብና ፓርላማ ህግ የሚወጣበት መዘን ያ ህግ ነገ ለሴቶችም ለወንዶችም እኩል ነው ተፈጻሚ የሚሆነው እና ነገ የሚወጣውን ህግ እነሱ ይገርዙበት አልካል ያ ህግ ሲወጣ ሰይ ሊኖራቸው ይገባል። ሌላው ዲሞክራሲ አምሳ ፐርሰንት ህዝቡን ያላማከለ ወይም ደግሞ ያላሳተፈ ዲሞክራሲ ዲሞክራሲ ልንለው አንችልም። ስለዚህ በእነዚህና ሌሎች መሰል ምክንያቶች የሴቶችን ንቁ ፖለቲካዊ ተሳትፎ እንፈልጋለን። በዚህ ቃለ መጠይቅ ላይ የተሳተፉ ጥናት አድራጊዎች በመጪው ምርጫ ላይ ከፍተኛ የሆነ የሴቶችን ተሳትፎ እንዲኖር ካስፈለገ የምርጫ ህጉ ላይ የኮታ ስርዓትን ማስቀመጥ አስፈላጊነት ላይ ይስማማሉ። በተጨማሪም የፖለቲካ ፓርቲዎችና ሚዲያዎችም ሴቶችን ወደፊት ማምጣቱ ላይ በአትኩሮት ሊሰሩ እንደሚገባ ባ ያሳስባሉ። ለአሜሪካ ድምጽ ሬዲዮ ኤደን ገረመው ዋሽንግተን ዲሲ።